ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ፖሊስ አመራሮቻችን የሲቪል አመራሮቹ ውቅቱ እየገደሉ ያሉት ሽብር ለመፍጠር አሁንም ይህንን ከኋላ ሆነው የፈጸመው ያስፈጸመው ኔክሽኔ ነው። ያው ሽብር ለመፍጠር ነው። የኦሮሚያ ፖሊስ ኮሚሽነር ጀኔራል አራርሳ መርዳሳ ናቸው የሰማችኋቸው። በሱ አስካቦ እኛን ለማጥቃት ስለፈለጉ ነው። ግንኙነት የለንም፣ ምንም አይነት ግንኙነት የለንም። እኚህኛው ደግሞ የኦነግ ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ናቸው። የትላንቱንና የአርብለቱን በቡራዩና በ አምቦ ለደረሱ የቦምብ ጥቃቶች የተሰጡ አስተያየቶች ናቸው። ሙሉ ዘገባው በዕለቱ አቪሬስ ይቀርባል። የሰላም ሚኒስቴር ያዘጋጀው ብሔራዊ የበጎ ፍቃድ ማህበረሰብ ፕሮግራም ትላንት በአዲስ አበባ ተካሂዷል። የዚህንም ዝርዝር ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ የካቲት 16 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ጤና ይስጥልኝ። እንደምን አምሽታችኋል። ዜናዎቹን የማቀርበው ደግሞ ቆንጅት ይታየ ነኝ። ለምሽቱ ካሉን ዜናዎች መካከል ዋና ዋናዎቹን ልጥቀስ። ከስልጣን የተነሳሁት በመተካካት መርሃችን መሰረት ነው ሲሉ ከስልጣናቸው የተነሱት የአብን ሊቀመንበር ዶክተር ደሳለኝ ጫኔ ተናገሩ። አጭር ዘገባ ይኖረናል። ዩናይትድ ስቴትስ ከህንድ ጋር የሶስት ቢሊዮን ዶላር የሄሊኮፕተርና ሌላም ወታደራዊ ትጥቅ ሽያጭ ውል ትፈራረማለች ሲሉ በህንድ ጉብኝት ላይ ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕ አስታወቁ። በኮሮና ቫይረስ ወረርሽኝ ሳቢያ ዛሬ የዓለም የአክሲዮንና የነዳጅ ዋጋ አሽቆልቁለዋል የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ጆጊል ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን ዓለም ዜና እኔም ሆንኩ ስመራዊ የነበረው ድርጅቴ የመተካካት መርህን የተከተለ በመሆኑ ነው ከስልጣን የተነሳሁት ሲሉ ዛሬ ከስልጣናቸው የተነሱት የአማራ ብሔራዊ ንቅናቄ አብን ንቅናቄው በምትካቸው አቶ በለጠ ሞላን ሊቀመንበር አድርጎ መሾሙንም ዶክተር ደሳለኝ አክለው ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ብሔራዊ ንቅናቄ አብን ከየካቲት 14 እስከ 15 2012 ባካሄደው አስቸኳይ ጉባኤ የአመራር መተካካት እንዳደረገ ገልጿል። ንቅናቄውን ከምስረታው ጀምሮ በሊቀመንበርነት ሲመሩ የነበሩት ዶክተር ደሳለኝ ጫኔን በማንሳት በምትካቸው ምክትላቸው የነበሩትን ተማሪ ምክትል ሊቀመንበር አቶ ዮሴፍ ኢብራሂምንና ዘጠኝ የስራ አስፈጻሚ አባላትን መርጧል። በጉዳዩ ዙሪያ ከአሜሪካ ድምጽ ጋር ቆይታ ያደረጉት የቀድሞው ሊቀመንበር ዶክተር ደሳሌኝ ጫኔ ኃላፊነታቸውን የለቀቁት በራሳቸው ጥያቄ መሆኑን ተናግ ተናግረዋል። ከእኔ የተሻለ አመራር እንዲመጣ ስለፈለግ በእኛ ሀገር የተቃውሞ ፖለቲካ ፓርቲ ውስጥ እንዲ ዝም ብሎ በጭቅጭቅ ነው እንትን ሚባል የሚጠናቀቀው። እንዲህ አይነት አመራር መተካካል እኛ ግን እኔ ተስማምቼበት እንድቀጥል ተጠይቄ ግን ሌላ ተርም ደግሞ ሌላ ሊቀመንበር ይብራ የሚል ሀሳብ አቅርቤ እሱም ጉባኤው ስለተቀበለ አቶ በለጠ ሞላ ሊቀመንበር፣ አቶ የሱፍ ኢብራሂም ደግሞ ምክትል ሊቀመንበር ነው ተሹሙ። ዶክተር ደሳለኝ በቀጣይ ድርጅቱን በተለያየ መንገድ እንደሚያግዙም ነው የተናገሩት። በማዕከላዊ ኮሚቴ አባልነት እቀጥላለሁ፣ ማገዝ አለብኝ። ምንሳ ማዕከላዊ ኮሚቴ አባል ድርጅት እያገዙ ይቀጥላሉ። የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ጣሄር መሀመድ በንቅናቄው ድርጅታዊ መዋቅር መኖር እንዳለበት ታስቦ ነው ምርጫው የተካሄደው ብለዋል። አቶ ጣሄር አያይዘው በነገ እለት ዝርዝር መረጃ ለብዙሃን መገናኛ እንደሚሰጥ ገልጸዋል። ዶክተር ደሳለኝ የአማራ ብሔራዊ ንቅናቄ አብንን ለሁለት ዓመታት ያህል በሊቀመንበርነት ማገልገላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር የሊቢያ ተፋላሚ ወገኖች ደካማውን የተኩስ አቁም ወደ ዘላቂ ስምምነት ለማሻገር መስማማታቸው በተባበሩት መንግስታት ድርጅት የሊቢያ ሚሽን ዛሬ ተነገረ። ይህ ዜና የተጀመሩትን ድርድሮች ካስተጓጎሉት ሁከቶች ተከትሎ መጠነኛ ተስፋ የፈነጠቀ ተደርጎ ተወስዷል። በተባበሩት መንግስታት ድርጅት የተሸመገለው የኋለኛው የተፋላሚዎቹ ወገኖች የተፋላሚዎቹ ወገኖች ወታደራዊ አዛዦች የተሳተፉበት የጄኔቫው ድርድር ድርድር ሲጠናቀቅ ሁለቱም ወገኖች ሲቪሎች ወደ ቀያቸው ደህንነታቸው ተጠብቆ እንዲመለሱ ለማድረግ የሚያስችል ስምምነት እንዳጸደቁ ነው የመንግስታቱ ድርጅት ያወጣው መግለጫ ያመለከተው። ብዙ ሺዎቹ ተፈናቃዮች ወደ ቀያቸው የሚመለሱበትን ሂደት ጄኔቫ ያሉ ወታደራዊ ተወካዮች በሊቢያ የተባበሩት መንግስታት ሚሽን ድጋፍ ቁጥጥር ያደርጉበታል ተብሏል። ባለፈው ሐምሌ ወር የታሰረው ታዋቂ ታንዛኒያዊ ጋዜጠኛ ዛሬ ተለቀቀ። ጋዜጠኛ ኤሪክ ካቤንዴራ የተለቀቀው የግብር ክፍያ ማጭበርበርና ገቢ የመደበቅ ተግባር ፈጽም ያለው የሚል የእምነት ቃል ለፍርድ ቤት ከሰጠ በኋላ እንደሆነ ነው የተገለጸው። ነቃፊዎች ግን ቀድሞውንም ቢሆን ጋዜጠኛው ላይ የተመሰረተው ክስ በፖለቲካ የተነሳሳ ነው ብለው ሲያማርሩ ቆይተዋል። ጋዜጠኛው ሁለቱንም ወንጀሎች መፈጸሙን አምኖ መቶ አስራ 9305 ዶላር ከ86 ሳንቲም መቀጮ ሊከፍል ከተስማማ በኋላ ነው ፍርድ ቤቱ ይለቀቅ ሲል ውሳኔ የሰጠው። የ39 ዓመቱ መርማሪ ጋዜጠኛ ፖለቲካዊ ይዘት ያላቸው ዜናዎችን በመከታተል ጋርዲያንና ታይምስን በመሳሰሉ ዓለም አቀፍ መጽሔቶች ላይ በሚቀርቡ ሪፖርቶቹ ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከህንድ ጋር የሶስት ቢሊዮን ዶላር የሄሊኮፕተሮችና ሌሎችም ወታደራዊ ትጥቆች ሽያጭ ውሎችን እንደምትፈራረም እዚያው ጉብኝት ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ አስታወቁ። ፕሬዚደንቱ ዛሬ በአህማዳባድ ስቴዲየም ቁጥሩ ከመቶ ሺ በላይ ለሆነ ነማስቴ ትራምፕ የተሰኘ አቀባበል ላይ ለተገኘ ሰው ንግግር አድርገዋል። ከፕሬዚደንቱ ጋር የተጓዙ ዘጋቢዎቻችን ያጠናገሯቸውን ጨምቆ ሰሎሞን አባተ እንደሚከተለው ያቀርባል። ናማስቴ ትራምፕ ጤና ይስጥልኝ ትራምፕ እንደ ማለት ነው በሂንዱ አፍ ፕሬዚደንት ዶናልድ ትራምፕ ለሰላሳ ስድስት ሰዓታት ይዘልቃል የተባለ መንግስታዊ ጉብኝታቸውን የጀመሩት የጠቅላይ ሚኒስትር ናሬንድራ ሞዲ ግዛት በሆነችው የጉጀራት ስታዲየም ላይ ዛሬ ባደረጉት ንግግር ነው። ይህ ስታዲየም በዓለም ግዙፉ የክሪኬት ግጥሚያ ስታዲየም ነው። ነማስቴ ብለው ጀመሩ እርሳቸውም ንግግራቸውን። ህንድ ሁልጊዜ በየልባችን ውስጥ ልዩ ስፍራን ይዛ የምትኖር ሀገር ነች ለሞዲ ያላቸውን አክብሮት በሁለቱ ሀገሮቻቸው መካከል ስላለው ግንኙነትም አድናቆታቸውን ገልጸዋል። አሜሪካዊው ፕሬዝደንት የንግድ ውል ለመፈራረምም ሰነዶቹ እየተዘጋጁ መሆናቸውን ተናግረዋል። ተጠሪዎቻችን እጅግ የመጨረሻ የሆነ የተራቀቀ ቴክኖሎጂ የታጠቁ ሄሊኮፕተሮችና ሌላም ትጥቅ ለህንድ የጦር ኃይሎች ለማቅረብ የሶስት ቢሊዮን ዶላር ስምምነት ይፈራረማሉ። ፕሬዚደንቱና ባለቤታቸው ሜላንያ ትራምፕ ከአህመድ አባዱ ስነ ሥርዓት በኋላ ታጅ መሃልን ለመጎብኘት ወደ አግራ በርረዋል። በሁለቱ ሀገሮች መካከል ይደረሳሉ የተባሉት የንግድ ስምምነቶች በመከላከያ በኢነርጂና በመረጃ ቴክኖሎጂ ዘርፎች የሰፉ እንደሚሆኑ ለዩናይትድ ስቴትስም አዳዲስ ዕድሎችን እንደሚከፍቱ ተነግሯል። ህንድና አሜሪካ የተፈጥሮ ወዳጆች ናቸው ብለዋል ጠቅላይ ሚኒስትር ሞዲም በኢንዶ ፓሲፊክ አካባቢ ብቻ ሳይሆን ለድፍን ዓለምም እድገትና ጸጥታ የሁለቱ ሀገሮች ወዳጅነት ከፍ ያለ ትርጉም እንዳለው አስታውሰዋል። ትራምፕ በዛሬው ንግግራቸው አሜሪካ ህንድን ትወዳለች፣ አሜሪካ ህንድን ታከብራለች፣ አሜሪካውያንም ዘወትር የህንድ ህዝብ ታማኝ ወዳጅ ሆነው ይኖራሉ ብለዋል። ድንበሮቻቸው ለሽብር የተዘጉ እንደሚሆኑም አስታውሰዋል ትራምፕ ምንም እንኳ ህንድ በህዳጣን ዜጎችና በሕገ መንግሥታዊ መብቶች ከሃይማኖትም ጋር በተያያዘ እንዲሁም በዜግነት ጉዳዮች ላይ ጥያቄዎች እየተነሱባት ቢሆንም ፕሬዚደንቱ ህንድን በሰው ልጅ ታሪክ ታይቶ የማያውቅ ግዙፉ ዲሞክራሲ ሲሉ በአድናቆት ጠርተዋታል። በኮሮና ቫይረስ ወረርሽኝ ባስከተለው የምጣኔ ሀብት አንድምታ ሳቢያ ዓለም አቀፍ የአክሲዮንና የነዳጅ ዋጋ ዛሬ አሽቆልቁሏል። በተላላፊው በሽታ ምክንያት ቻይና ዓመታዊ የምክር ቤት ጉባኤዋን ለሌላ ጊዜ አስተላልፋለች። በዛሬ ማለዳ የኒውዮርክ ገበያ ላይ ዋና ዋና የዩናይትድ ስቴትስ የአክሲዮን ሰንጠረዦች በሁለት ነጥብ አምስት ከመቶ አሽቆልቁለው ተገኝተዋል። በአውሮፓ ገበያዎችም እንዲሁ ትልቅ የዋጋ መውደቅ የታየ ሲሆን እስያ ገበያዎች ላይም መጠነኛ ውድቀት እንደታየ ነው የተገለጸው። ጣሊያን ውስጥ በኮሮና ቫይረስ ወረርሽኝ ምክንያት የሞቱት ሰዎች ቁጥር ሰባት ደረሰ። ሁለት መቶ በቫይረሱ የተጠቁ ሰዎች መኖራቸውም ተረጋግጧል። ቢያንስ አስር የሰሜን ኢጣሊያ ከተሞች የተዘጉ ሲሆን ማንም እንዳይወጣና እንዳይገባ ወደ ከተሞቹ ማለት ነው። የሀገሪቱ የጦር ሰራዊት ቁጥጥር ይዟል። በመካከለኛው ምስራቅ ደግሞ የኢራን የጤና ጥበቃ ሚኒስቴር እንዳለው ኮም በምትባለው ከተማ ስልሳ ሰዎች በቫይረሱ ተጠቅጠዋል። አስራ ሁለት ሰዎች ሞተዋል። በመጨረሻም ዜና እረፍት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የኢኮኖሚ አማካሪ ሆነው ለረጅም ዓመታት ያገለገሉት አቶ ነዋይ ገብረአብ ማረፋቸውን የትግራይ የመንግስት ኮሚኒኬሽንስ ቢሮ አስታውቋል። ሙሉጌታ ጽብሃ አጭር ዘገባ አለው። አቶ ንዋይ ገብረአብ ዛሬ ጠዋት ያረፉት በሕክምና ሲረዱ በቆዩበት ሕመም። ልማት ባንክና በፕላን ኮሚሽን ውስጥ ለረዥም ዓመታት ማገልገላቸው ተገልጿል። የቀድሞዎቹ ሁለት ተከታታይ ጠቅላይ ሚኒስትሮች አቶ መለስ ዜናዊ እና አቶ ኃይለማርያም ደሳለኝ የኢኮኖሚ አማካሪ ሆነው አገልግለዋል። አቶ ንዋይ በተጨማሪም የኢትዮጵያ የልማት ጥናት ኢንስቲትዩት ዋና ዳይሬክተርም ሆነው ሰርተዋል። በተባበሩት መንግስታት ድርጅት የተለያዩ ተቋማት ውስጥ በአማካሪነት መስራታቸው የሕይወት ታሪካቸው ያሳያል። አቶ ንዋይ ከአዲ በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ከኦክስፎርድ ዩኒቨርሲቲ ደግሞ ሁለተኛ ዲግሪያቸው በኢኮኖሚክስ ማግኘታቸው ተገልጿል። ለአሜሪካ ድምጽ ሙልጊታ ጽብሃ መቀለም። ሙልጌታን እናመሰግናለን አሁን የደረሰን አንድ ዜና ላይ የነበሩ የስልሳ ዜጎች ክስ እንዲቋረጥ የኢትዮጵያ መንግስት መወሰኑ ታወቀ። የተለያዩ ጥያቄዎች በመኖራቸውና ዜጎች ትምህርት ስለወሰዱበት የጠቅላይ ሚኒስቴር ፕሬስ ሴክረተሪ አቶ ንጉሱ ጥላሁንን ጠቅሶ የኢትዮጵያ ቴሌቪዥን ማምሻውን ዘግቧል። መንግስት ከለውጡ ማግስት ጀምሮ እስካሁን በተለያዩ ማረሚያ ቤቶች ይገኙ የነበሩ 43531 ዜጎች በምህረት እንዲለቀቁ ማድረጉ የሚታወስ ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ የፖለቲካ ምህዳሩን ለማስፋትና ዘላቂ ሰላምን ለማምጣት ሲባል የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች ጉዳያቸው በሕግ አግባብ ታይቶ ክሳቸው እንደሚቋረጥ ፍንጭ ሰጥተው ነበር። በተጨማሪም በለውጡ ሂደት አራት መቶ ሰባ ሚሊዮን ስድስት መቶ ሺህ ብር በህገ ወጥ ዝውውር በተለያየ አካባቢ ሲንቀሳቀስ የነበረ ገንዘብ መታገዱንም የፕሬስ ሴክሬታሪው አስታውቀዋል። ምህረት ስለተደረገላቸው ስልሳ ዜጎች የስም ዝርዝር ጠቅላይ አቃቤ ህግ ነገ ዝርዝር መረጃ እንደሚሰጥ ተጠቁሟል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍ ኤም 943 ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ትላንት በአምቦ ባለፈው አርብ ደግሞ በቡራዩ ለደረሱት የቦምብ ጥቃቶች ኦነግ ሸኔን እና ሰላማዊ ትግልና ጦርነትን እየደባለቁ ይንቀሳቀሳሉ ያላቸውን ተጠያቂዎች ናቸው ሲል የኦሮሚያ ፖሊስ ኮሚሽን ከሷል። የኦሮሚያ የኦሮሞ ነጻነት ግንባር በበኩሉ መንግስት የስም ማጥልሸት ዘመቻ እያካሄደብኝ ነው ሲል ወቅሷል። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጄኔራል አራርሳ መርዳሳ እንደገለጹት በአምቦ የድጋፍ ሰልፈኞች ላይ በደረሰው የቦምብ ጥቃት 29 ሰዎች ላይ ቀላል ጉዳት እንደደረሰና በቡራዩ የአንድ ሰው ሕይወት አጥፍቶ ሦስት ሰዎች ያቆሰለው ጥቃት ዓላማቸው አንድ ነው ብለዋል። ኮሚሽነር አራርሳ እንደተናገሩት የጥቃት አድራሾቹ ዓላማ በተለያዩ የኦሮሚያ ክልል አካባቢዎች መሰል ወንጀሎችን በመፈጸም የተጀመሩ የለውጥ ሥራዎችን ማደናቀፍ ነው ብለዋል ከዚህ በፊትም ያው ኦኔክሽን በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ የአመራሮቻችን የፖሊስ አመራሮቻችን የሲቪል አመራሮቹ እየገደሉ ያሉት ሽብር ለመፍጠር አሁንም ይህንን ከኋላ ሆኖ የፈጸመው ያስፈጸመው ኦኔክሽን ነው ያው ሽብር ለመፍጠር ነው መንግስት የህዝብ ስራ እንዳይሰራ እና ህዝቡ ወደ ሽብር እንዲገባ ለማድረግ የሚደረግ ስራ ነው የ በእኛ ግልጽ ነው። ኦነግ በፖለቲካ እንቅስቃሴው አዲስ አበባ መስሪያ ቤት ያለው ኦነግ አለ፣ ሌላኛው ደግሞ እዚህ ቀደም በህርቁም ሳይሳካ ቀርቶ ድርጅቱ አላውቀውም ግንኙነት የለንም ብሎ የተወው አለ። የትኛው ነው? በቀጥታ የጥርጣሬው አቅጣጫ አንድ ላይ የነበረው መገንጠላቸውን እኛ እና ቆም የሚለው ያስታጥቆ የነበሩ መጀመሪያ ሲክዱ የነበሩ ሰዎቹ እንዲገቡ ብሎ በሚዲያም ሲለፍፉ ነበር። ከጊዜ በኋላ ያው በሁለት እግር ቆሞ ጨዋታውን ለመጫወት ያሰበ ይመስለናል። በትክክል የኦነግ ሸኔ ካልሆኑ እና ሌላ አካል ከሆኑ ለምንድን ነው እነሱ ላይ መግለጫ የማይሰጡት? እኛ የማይወክሉ የህዝብ ጠላት ናቸው፣ ሽፍቶች ናቸው ብሎ ኦነግ መግለጫ ሲሰጥ አልሰማንም። ምናልባት እዚህ ያሉት ለጊዜው ሰላማዊ ሊመስሉ ይችላሉ። ምንድን ነው የሚለው ወደፊት የሚጣራል። የኦሮሞ ነጻነት ግንባር በበኩሉ ቡራዩ ላይ የተፈጸመውን ጥቃት አውግዞ መግለጫ ያወጣ ሲሆን በጉዳዩ ላይ ቪኦኤ ያነጋገራቸው የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ሁሉ አቀፊ የሆነ መፍትሔ ለሀገር ሰላም እንደሚያስፈልግ ተናግረዋል። መግለጫው በቡራዩ በአንድ የጸጥታ ባለስልጣን ላይ ተፈጸመውን ግድያ ለማውገዝ ነው የምናወግዝበት ምክንያት ደግሞ ኦነግ በግለሰቦችም ይሁን በተወሰኑ ቡድኖች ላይ በማነጣጠር የተወሰኑ ግለሰቦችን ወይ ደግሞ የተወሰኑ ቡድኖችን በማስወገድ የኢትዮጵያ ፖለቲካ ወደ ሰላም ወደ ምፈለገው መስ ይሄዳል ብለን አናምንም። ለሁለንተናዊ መፍትሄ ሁሉም የፖለቲካ ሀይሎች ገዢ ፓርቲን ጨምሮ ማለት ነው ሁላችንም ለሁለንተናዊ መፍትሄ ስንሰራ ብቻ ነው መፍትሄ የምመጣው ብለን ስለምናምን ይሄንን አቋማችንን ለመግለጽ ነው። የኦሮሚያ ፖሊስ ኮሚሽን ኮሚሽነር እንደገለጹት የኦሮሞ ነጻነት ግንባር ታጥቆ ጫካ ያለውና በፖለቲካ ሂደት ከተማ ውስጥ ያለው አንተዋውቅም ግንኙነት የለንም ቢሉም አንድ ናቸው የሚል ይዘት ያለው ቃለመጠይቅ ለአሜሪካ ድምፅ ሰጥተው ነበር። በቅርብ ከቢቢሲ ጋር ቆይታ ያደረጉት የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላም የኦሮሞ ነጻነት ግንባር የፖለቲካ ድርጅቱ ከታጠቀው ኃይል ጋር ግንኙነት እንዳላቸው ፍንጮች ያሳያል እያለ ነው። ይህንን ሀሳብ እንዴት ያዩታል? ማን እንደፈጸመው ያንን ግድያ እኛ የምናውቀው ነገር የለም። ማንም ይሁን ማን ግን መወገዝ ያለበት ነው ብለን እናምናለን። እነሱ እኛን እና የታጠቀውን ሀይል ግንኙነት አላቸው ብሎ የሚያነሱት መጀመሪያውኑ ያ የታጠቀ ቡድን እንዳይገባ ያስቀሩት በተለያየ ሳጠር እንዳይገባ ያደረጉት እነሱ ናቸው። ያንን ያደረጉት ደግሞ ኦነግ የፖለቲካ ለውጡ ሂደት ውስጥ እንዳይሳተፍ ለማድረግ ነው፣ ገፍቶ ሊያስወጡን ስለፈለጉ በሱ ስማችንን ለማጠልሸት ስለፈለጉ ከሱ ጋር ትስስር አላቸው ብሎ በሱ አስታኮ እኛን ለማጥቃት ስለፈለጉ ነው። ግንኙነት የለንም። ምንም አይነት ግንኙነት የለንም። በአምቦ ጥቃት ቆሰሉ ከተባለው ቁጥር ከፊሎቹን ብቻ ማስተናገዱን የገለጸው የአምቦ ሆስፒታል የደረሰባቸው ጉዳት መጠነኛ በመሆኑ ሁሉም ታክሞ መመለሳቸውን የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ጎንፋ ሞቲ ለቪኦኤ ገልጸዋል። በአጠቃላይ እኛ ጋር የመጡት ሰባት ሰዎች ናቸው። እነዚህም ቀላል የሚባለው ጉዳት ነው አካላችን ላይ የደረሰው ሁሉም እና ተደርጎላቸው የሚሄት ወደ ቤታቸው የተላኩ ናቸው ማለት ነው። በፖሊስ መግለጫ ሀያ ዘጠኝ ሰዎች መቁሰላቸው ነው ሲነገር የነበረው እርስዎ፣ እናንተ ሆስፒታል ማከማችሁ የምትነግሩኝ ደግሞ ሰባት ሰው ነው ሁሉም እናንተ ጋር አልመጣም ማለት ነው ወይ የቁጥሩ ልዩነት ምንድን ነው እኛ ከመጡት ፖሊሶች ናቸው እዚህ የደረሱት ሰበት ሰዎች ናቸው ከተማ ውስጥም ሌላ ሆስፒታል ስላለ ግማሾቹ ደግሞ እዛ ሄዶም ሊሆን ይችላል በምንድን ነው ጉዳቱ የደረሰ የሚመስለው ጉዳቱ የደረሰ የሚመስሉ በቦምብ ፍንዳታ ነው የሚመስሉ አካላቸው ላይ የሚታየው በፍንጣሬው የተጎዱ ነው የሚመስሉ በተለያየ ቦታ ላይ የተመታቱ ስለሆኑ ጉዳቱ ከፍተኛ የሚባለው ሳይሆን አካላቸው ላይ እጃቸው አካባቢ ፍንጣሬው የመታቸው ነው። ስለዚህ ሁሉም ቀላል ስለሆነ ሁሉም ታክሞ ወደ ቤቱ ተልቋል። እኛ ጋር ተኝተ ያለ ማንም የለም። መንግስት ወንጀልን የመቆጣጠርና ሕግን የማስከበር ስራን አጠናክረው ይቀጥላል ያሉት ኮሚሽነር አራርሳ መርዳሳ በአንበው ጥቃት የተጠረጠሩ ስድስት ሰዎች በቁጥጥር ስር መዋላቸውንና በቡራዩ ጥቃት ቁጥጥር ስር ከዋሉ አስራ ሰባት ተጠርጣሪዎች ውስጥ ሶስቱ ድርጊቱን መፈጸማቸውን ማረጋገጡን አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሄት ርዕስ ወደ ወሎ ደቡብ ወሎ ይወስደናል። መንግስት የመሰረተ ልማት ጥያቄዎችን ደረጃ በደረጃ በመመለስ ህዝባዊ ወገንተኝነቱን ያረጋግጣል ሲሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን አስታወቁ። በደቡብ ወሎ ዞን መቅደላ ወረዳ ከ93 ሚሊዮን ብር በላይ በሆነ ወጪ የተገነቡ የተለያዩ የመሰረተ ልማት ፕሮጀክቶች ምክትል ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት አመራሮች በተገኙበት ተመረቀ። ተጠናቀዋል። ከንኚህም ውስጥ የደቡብ ወሎን መቅደላ ወረዳ ከጎንደሩ ከደቡብ ጎንደሩ ጋይንት ጋር የሚያገናኘው ድልድይ አንዱ ነው። ድልድዩ በሟቹ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ስም ተሰይመዋል ይለናል። ዝርዝሩን ያሰናዳው መስፍን አራጌ። የአጼ ቴዎድሮስን ወኔ የፈተነው የፊት አውራሪ ገብርዬን ብርታት የተገዳደረው ጎንደርን ወዲያ ማዶ ወሎን ወዲህ መለስ ከፍሎ ክረምት እስኪሻገር ሰው የማያሻግረው የበሽሎ ወንዝ በመጨረሻም እጁን ሰጥቷል። ቴክኖሎጂ በወንዙ አናት ላይ ተሸጋግሮ የተዘረጋውና 156 ሜትር ዝመት ያለው ዘመናዊ ድልድይ ለፕሮጀክቱ መጠንሰስ ትልቁን ተነሳሽነት ወስደዋል፣ አፈጻጸሙንም በትጋት ሲከታተሉ ነበር በተባሉት በሟቹ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ስም ተሰይሟል። ምክትል ጠቅላይ ሚኒስትር ደመቀ መኮንን የክልሉ ርዕሰ ከመስተዳድር ተመስገን ጥሩነህ የዶክተር አምባቸው መኮንን ባለቤት ወይዘሮ የሹሜ ደምሳሽን ጨምሮ ከፍተኛ የመንግስት ባለስልጣናትና ጥሪ የተደረገላቸው እንግዶች በድልድዩ ምርቃት ላይ ተገኝተዋል። ከ38 ሚሊዮን ብር በላይ ወጪ የወጣበት ድልድይ ከወሎ ወደ ጎንደር የሚደረገውን ረዥምና የቀናት ጉዞ ከማስቀረቱ ባሻገር የኢኮኖሚያዊ ጥቅሙ የላቀ እንደሆነ ተነግሮለታል። ከዚህ ባሻገር በመቅደላ ወረዳ ማሻ ከተማ ከ65 ሚሊዮን ብር በሚልቅ ወጪ የተገነቡት የመቅደላ መጀመሪያ ደረጃ ሆስፒታልና የቴክኒክና ሙያ ማሰልጠኛ ኮሌጅ ተመረቀ ተጠርቀዋል። በዕለቱ በማሻሁለገብ ስቴዲየም ከህዝቡ ጋር ውይይት ያደረጉት ከፍተኛ መንግስት አመራሩ የተለያዩ ጥያቄዎች ቀርበውላቸዋል። ከሌሎች ወረዳዎችና አካባቢዎች በተለየ አመቱ ሙሉ በአቧራ መንገድ ችግር ለትራኮማና ለቲቪ በሽታ ተጋላጭ የሆነ ህብረተሰብ ያለበት በከፍተኛ ደረጃ ችግሩ ህብረተሰቡ ከ8 እስከ 9 ቀን ውሃ በወረፋ የሚጠብቅበት አካባቢ ነው። በተለይ አካባቢው በነጭና ቀይ በለቄ በማርና በማዕድን ምርት ታዋቂ ቢሆንም በመንገድ አለመኖር ምክንያትና ያለውን መንገድ ደረጃውን እየጠበቀ ባለ ባለመሆኑ ወረዳው አልበለጸገም ያርሱ አደሩም ኑሮ አልተሻሻለም ነው የተባለው። የተገነቡልን የመቅደላ መጀመሪያ ደረጃ ሆስፒታልና የማሻ ቴክኒክና ሙያ ኮሌጅ ከህንፃ ውጭ ምንም ግብአት የሌላቸው በመሆኑ ማቴሪያል እንዲሟላላቸው የሚመለከታቸው አካላት ትኩረት እንዲሰጡት በአክብሮት እንጠይቃለን። በተለያዩ አካባቢዎች የሚፈጸሙት ህገወጥ ተግባራት ንጹሐን ዜጎች ላይ ከፍተኛ ችግር እየፈጠረ ስለሆነ ህግ እንዲከበርልን እንጠይቃለን። የህዝቡን ጥያቄ ተገቢነት ያመኑት የክልሉ ርዕሰ መስተዳድር ተመስገን ጥሩነህ መንግስት የመንግስትነት ድርሻውን እንዲወስድ፣ ነዋሪው የነዋሪነት ኃላፊነቱን እንዲወጣ ጠይቀዋል። ያለውን የውሃ ችግር እናውቃለን። ነገር ግን ውሃ ለማግኘት አካባቢን መንከባከብ፣ ዛፍ መትከል ያስፈልጋል። ለክልሉ መንግስት የጠየቃችሁትን ጥያቄ ወስጄ፣ አካባቢያችንን በመንከባከብ ዛፎችን በመትከል በእያንዳንዱ ዛፍ ስር ውሃ እንዲመነጭ ማድረግ ደግሞ ከማሻ ከተማና ከመ የገላ ነዋሪዎች እንዲሁም ከዞኑ የሚጠበቅ ስለሆነ እናንተም ይችን የቤት ስራ እንድትወስዷት በትህትና ለመጠየቃቸው በቀደም ተከተል ይፈታሉ ነው ያሉት። እስካሁን ስናማርርና ጣት ስንቀስር የነበረው አድሎ በሚፈጽመው ስርዓት ላይ ስለነበር አሁን በመታደስ ዘመን ሁሉም መፍትሄ ያለው በእጃችን ስለሆነ፣ የመቅደላ ወረዳ ነዋሪዎች፣ እናንተም የሚጠበቅባችሁ ከሰራችሁ የክልሉ መንግስትን ደረጃ በደረጃ ከፌዴራል መንግስት ጋር በመነጋገር የማይፈታ ችግር ስለሌለ ጥያቄዎቻችሁን እናከብራለን። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ይህም ብለዋል። ጎንደርን ከወሎ የሚያገናኝ አንድ አብይ መንገድ የሰራ መንግስትና ህዝብ ወደፊት ወደ አስፋልት ያሳድገዋል። አይዟችሁ። በታዳጊ ሀገር ችግሮች እጅግ በጣም ብዙ ናቸው ድሮ ይሆን በዚህ ደረጃ በዘመነ ድልድይ ማለት ይቻላል ወይ የቅርብ ሩቅ መስሎ ይታየል ነበር እውን ሆኗል ስለ ሆስፒታል ጥያቄዎች እነሱ ነበር ያውን ሆነ ዛሬ እየመረቅ ነው ኮሌጅ እየተስፋፋ ነው ከህግ የበላይነት መልስ ሰጥተዋል አንዳንድ አካላት የዘመመውን በመሸምጠት ለስልጣንና ለዕለት ፍላጎት እዛና እዚህ ሲረምጡ ይስተዋላል በመሰረቱ የሚያሸንፈው እና የሚዘልቀው የእውነት መንገድ ነው የእውነት መንገድ በተግባር የሚገለጽ በዳሃድ ደረሰ ከዳር እስከ ዳር ኢትዮጵያውያንን የሚያነቃንቅ ኢትዮጵያን ታላቅነቷን የሚያደርግ ጠንካራ መንገድ ነው። በድሆችና በዜጎች ላይ የሚመነዘር ጥፋትና ሞት ሊቀጥል አይገባውም። ህግና ስርዓት ይከበራል። ማንም ከህግ በላይ አይሆንም። በሰኔ 15ቱ የመንግስት ከፍተኛ አመራሮች ጥቃት ህይወታቸውን ያጡት የዶክተር አምባቸው መኮንን የትዳር አጋር ወይዘሮ የሹሜ ደምሳሽ ለአሜሪካ ድምጽ ሬዲዮ አስተያየታቸውን ሰጥተው ነበር። የሰው ልጅ ሕያው ሆኖ ሞትን ድል የሚነሳው ለቆመለት ዓላማና የወከለ የሚባለውን ህዝብ ተጠቃሚነት ለማረጋገጥ በሰራው ስራ ነው ይላሉ። እናም ባለቤታቸውን አልሞተም ሲሉ ይዘክራሉ። ትልቅ ደስታ ነው የተሰማኝ። እኔ አምባቸው አልሞተም ነው ያልኩት። የሞቱት ገዳዮች ናቸው። በኢትዮጵያ ህዝብ ውስጥ አለ አምባቸው። አምባቸው መኮንን እንደነ ገብርዬ እንደነ አጼ ቴዎድሮስ ነው ያስቀመጡት እና የሞቱት ባንዳዎች ናቸው ነው ምሎ በእኔ አልሞተም እሱ አ ለምንጊዜም ስብ ወሳይ ኖራል። አምባቸው የሞተው ልክ እንደ አጼ ቴዎድሮስ አንድ ኢትዮጵያ እያለን የሞተው ሁሉም ሰው ጥሩ ነገር ከውስጡ ማምንጨት አለበት ለተንኮላ ያደርገው ጭንቅላቱን ማዘጋጀት ያለበት ለጥሩ ነገር ነው። ለተገነቡት ሆስፒታልና የሙያና ቴክኒክ ኮሌጅ አስፈላጊው ግብአትን ለማሟላት ትኩረት ተሰጥቶ እንደሚሰራ በዕለቱ ተገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍና አድራጌን አመሰግናለሁ ለዘገባው። አድማጮች፣ በተከታዩ የትራንስፖርት ቴክኖሎጂ ላይ ያተኮረ ዘገባ ደግሞ ከደቡብ ወሎ ወደ አዲስ አበባ እንመለስ። የትራንስፖርት አገልግሎትን ለማመዛዘን በቴክኖሎጂ የተደገፈ የትራፊክ መቆጣጠሪያ ማዕከል ግንባታ በአዲስ አበባ ከተማ ተጀምሯል። በ835 ሚሊዮን ብር ወጪ የሚገነባው የአዲስ አበባ የትራፊክ መቆጣጠሪያ ማዕከል እየተበራከተ የመጣውን የትራፊክ አደጋ ለመቀነስ ዋነኛ መፍትሄ መሆኑን የአዲስ አበባ አስተዳደር ማስታወቁን ገልጣ ጸሀይ ዳምጠው ተከታዩን አድርሳናለች። ኢትዮጵያ በቴክኖሎጂ የተደገፈ የትራንስፖርት አገልግሎት እና ዘመናዊ የትራፊክ መቆጣጠሪያና መረጃ ማደራጃ ባለመኖሩ ለትራፊክ አደጋ እንድትጋለጥ አድርጓታል አሉ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማም። የአዲስ አበባ ትራፊክ መቆጣጠሪያ ማይከል በትራንስፖርት አገልግሎት ሰጪ ተቋማትና ትራፊክ መቆጣጠሪያ ጋር ተያዥነት ላላቸው ዘርፈ ብዙ መፍትሄ ይሰጣሉ ብሏል። ምክትል ከንቲባው ትራንስፖርት ከቴክኖሎጂ የመነጨ ለቴክኖሎጂ ደግሞ የሚሰራ ትልቅ ሴክተር ነው። በእኛ ሀገር እና በእኛ ከተማ ግን እነዚህ ጓደኛሞች ሳይገናኙ ሳይዋደዱ ለዘመናት ቆይተዋል። ስለዚህ የብልጽግና ጉዞ አንደኛው እነዚህ ጓደኛሞች ግን የማይተዋወቁትን ማስታረቅ ነው እና በከተማ ደረጃ አዲስ አበባ ከተማችን ለህንፃ ክራይ ብቻ ከስድስት መቶ ሚሊዮን በላይ በዓመት እንከፍላለን። የዚህኛው ህንፃ ግንባታ አንዱ ስራው ከዚህ በፊት ተበታትነው ለአገልግሎት አስቸጋሪ የሆኑ ተቋማትን በመሰብሰብ ብቻ ሳይሆን የምንከፍላቸውን ብሮችም ወደ መንግስት ካዝና ከማስቀረቱም ባሻገር ለወጣቶች የስራ እድል የምንፈጥርበት አጋጣሚ ይፈጥርልናል። እና ቴክኖሎጂ እና ትራንስፖርት የማይነጣጠሉ ለሀገር እድገት ከፍተኛ ሚና አላት። ስለዚህ የትራፊክ ፍሰቱን እንበል የተሽከርካሪ እና አሽከርካሪ ግንኙነታቸውን መቆጣጠር እንበል፣ ሁሉንም ነገር የምንቆጣጠረው ከዚህኛው ማዕከል ነው። በቻይናው የኮሚኒኬሽንና ኮንስትራክሽን ኩባንያ የሚከናወነው ይህ ግንባታ የከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ አዘምረታል። ማዕከሉ የትራፊክ መረጃዎችን የመሰብሰብ የትራፊክ መብራቶችን የቆይታ ጊዜ እንደ ትራፊክ ፍሰቱ መጠን የመቀያየርና ልዩ ልዩ የትራፊክ ፍሰት ማስተካከያ እርምጃዎችን እንዲወስዱ የሚያደርግ ስራም ይከናወንበታል ተብሏል። በተጨማሪም አሽከርካሪዎች የመንገዶችን የትራፊክ ሁኔታ ቀድመው እንዲያውቁና አማራጭ መንገዶችን እንዲፈልጉ መረጃ የመስጠት የትራፊክ ሕጎችን የሚተላለፈው አሽከርካሪዎችን ለመለየት እንዲሁም የትራፊክ ፍሰት የአደጋና የደህንነት መረጃዎችን ወደሚመለከታቸው ልዩ ልዩ ልዩ ተቃውማት በጊዜው እንዲተላለፉ ማድረግ ያስችላልም ብሏል። የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታ አከለም ፕሮጀክቱ ተጠናቆ ለአገልግሎት ስበቃ በከተማው የምታየውን የትራፊክ ፍሰት ለማሻሻል የምደረገውን ጥረት በከፍተኛ ደረጃ ያግዛልም ተብሏል። ማዕከሉ የተለያዩ አገልግሎቶችን የሚሰጡ ዘመናዊ ቴክኖሎጂዎችና መሰረተ ልማቶች የሚሟሉለት ሲሆን በአስራ ስምንት ወር ውስጥ ግንባታው ይጠናቀቃል ብሏል አቶ ስጦታውም። ማዕከሉ ከመሬት በታች በሚገነቡ አራት ወለሎች ከትራፊክ መቆጣጠሪያ ማዕከል በተጨማሪ የመረጃ ማደራጃ፣ የወንጀልና የአደጋ መከላከያ መረጃ ቢሮዎች እንዲሁም ልዩ ልዩ የአገልግሎት መስጫ ማዕከላትን አካቷል። በዚህም ዘመናዊ የደህንነትና የትራፊክ መቆጣጠሪያ መሳሪያዎች የከተማዋን የትራፊክ እንቅስቃሴ ቀጥተኛ በሆነ መልኩ ማየት ሰዓትና መቆጣጠር የሚቻል በመሆኑ የከተማዋን የትራፊክ ቁጥጥር ለማዘመን የሚደረገውን ጥረት በላቀ መልኩ ያግዛል ተብሎ ይታመናል። በአዲስ አበባ ከተማ መንገዶች ላይ ልዩ ልዩ ካሜራዎችና መሰል መረጃ ተቀባይ አውታሮችን ተከላ ደረጃ በደረጃም በቀጣይ ይከናወናሉ። በአሁኑ ጊዜ በመደበኛ የትራፊክ ቁጥጥር ስርዓት እየተከናወነ ያለውን ስራ ይበልጥ እንደሚያሻሽለው ይጠበቃል። ከቅርብ ጊዜ በኋላ በከተማ የተመረጡ ቦታዎች የሚከፈልባቸው መንገዶች ስራ እንደሚጀመርም በስነ ስርዓቱ ላይ ኢንጂነር ታከለ ኡማ ተናግረዋል። ከክፍያ የሚገኘውም ገቢ የህዝብ ትራንስፖርት ዘመናዊ ማድረግ ላይ ይውላል ብለዋል። ሌላው በዕለቱ ግንባታው የተጀመረው በአንድ ነጥብ አምስት ቢሊዮን ብር ወጪ የሚገነባው የአዲስ አበባ ከተማ አስተዳደር የትራንስፖርት ሴክተር መስሪያ ቤቶችን በአንድ ማዕከል ለማሰባሰብ የሚረዳ ህንፃ ግንባታ ነው። የህንፃው ግንባታ አገልግሎት አሰጣጥ ህብረተሰቡን በሚመጥን መልኩ በአንድ ቦታ በማሰባሰብ የሚረዳ ሲሆን የከተማ አስተዳደሩን ለመንግስት መስሪያ ቤቶች የሚያወጣውን የህንፃ ክራይ ወጪም የሚያስቀር ይሆናል። በትራፊክ አደጋ ቀዳሚ ስፍራ ከሚይዙት ሀገራት ኢትዮጵያ አንዷ እንደሆነች ይነገራል። እንደ አውሮፓን አቆጣጠር በ2019 ዓ.ም ብቻ ኢትዮጵያ ከ5000 ሕዝብ በላይ በትራፊክ አደጋ ማጣቷን መረጃዎች ያመለክታሉ። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ ፀሐይ ዳምጠውን ለትራንስፖርት ቴክኖሎጂ ነክ ዘገባው አመሰግናለሁ። አድማጮች ለዚህ መጽሔት ክፍል የመጨረሻ ወዳደረግ ነው። ርስሉ ሰዳችሁ የማህበራዊ ሚዲያ አንቂዎች የአገርን አንድነት በሚያጠናክሩና የህዝቦችን ደህንነት በሚጠብቁ አጀንዳዎች ላይ ሊያተኩሩ እንደሚገባ ተጠየቀ ይላል። በአማራ ክልል የሚንቀሳቀሱ የማህበራዊ ሚዲያ አንቂዎች ከሰሞኑ ባደረጉት የጋራ ውይይት ከእለት ወደ እለት ቅርጽና ይዘቱን እየቀያየረ ያለ ያሉት የአገሪቱ ፖለቲካ እንዳሳሰባቸው ገልጠው ህዝብን ከሚከፋፍሉ አጀንዳዎች በምራቅ አሁን በአገሪቱ አገሪቱ ካለችበት ችግር እንድትወጣ ሊደረግ ይገባል ሲሉ ማሳሰባቸውን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን ይዛ ተመልሳለች። የማህበራዊ ሚዲያ ትስስር ገጾች የጥቅማቸውን ያህል ኃላፊነት በጎደለው ግለሰብ ወይም ቡድኖች እጅ ሲወድቅ የሚያመጣው ውጤት አልፎ አልፎ በኢትዮጵያ እየታየ መሆኑን አንዳንዶቹ ይመሰክራሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ የማህበራዊ ሚዲያ አንቂዎችም ተለዋዋጭ በሆነው የሀገሪቱ ወቅታዊ የፖለቲካ ሁኔታ መምከራቸውም ለዚህ ይመስላል። ወቅታዊ የኢትዮጵያ የፖለቲካ ሁኔታና የአንቂው ሚና በሚል ርዕስ በባህር ዳር ከተማ የተወያዩት የአማራ ማህበራዊ ሚዲያ አንቂዎች የፖለቲካ ውጥረቱ በዚህ ሁኔታ ከቀጠለ ሀገሪቱ ከባድ ፈተና ውስጥ ልትገባ እንደምትችል ነው የተናገሩት። በመጀመሪያ እነዚህ ተለዋዋጭ ነገሮችም የአክቲቪስቶቹ ውጤት ናቸው ብዬ ነው የማስበው። በየቦታው ያሉ ሁነቶች ስናይ በብዛት ከአክቲቪስቶች ተነስተው ነው ወደ ህብረተሰቡ እየሰረጉ የመጡት። አንቂዎቹ እንደሚሉት በማህበራዊ ሚዲያ የሚሰራጩ መልእክቶች አጀንዳ የሀገርንና የህዝብን ጥቅም ያስቀደመ መሆን እንዳለበት ነው ከራያ የመጣው ተፈሪ መኮንን የተናገረው። አክቲቪስቱ በዋናነት መነሻ ማድረግ ያለበት የህዝብን ስሜት መሆን አለበት። ለፖለቲካ አድርባይነት መሆን የለበትም ለፖለቲካ ፍጆታ ወይም ለግለሰብ ጥቅም የሚቆም ከሆነ አገሩንም ሊገነብ አይችልም። በእውቀት እና በአመለካከቱ ተራማጅ የሆነ እንደ ዜጋም እንደ ብሔርተኝነትም ማስቀጠል የሚችል ስነ ልቦና ሊኖረው ይገባል። ስለዚህ ለሀገር ግንባታ ምን መሆኑ መቻል አለበት። ቀጥተኛ እንደ ዜጋ እንደ ሰብአዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ይህ ማለት ግን በደፍጣጭና ና በተደፍጣጭ የፖለቲካ አይዲዮሎጂ ውስጥ የሚመራ የፖለቲካ አመራር በቃ ሊል ይገባል። ወጣት ምስጋናው በለጠ ተመሳሳይ ሀሳብ ሰንዝሯል። በየአካባቢው ያሉ የፖለቲካ እውነቶች አሉ። ለምሳሌ ኦሮሚያ ውስጥ ያለው፣ እዚሁ አማራ ክልል ውስጥም ያለው፣ ትግራይም ያለው የፖለቲካ እውነት የአክቲቪስቶች ውጤት ነው። እዚህ ላይ ዋልታ ረገጥ የሆኑ አስተሳሰቦች አሉ። አሁን ላይ ባለው የኢትዮጵያ ፖለቲክስ ዜግነትን ማዕከል ያደረገ አክቲቪዝም ቢኖር አሁን ካለንበቱ ጥንቅጥ የመውጣት እድል አለ። መጪው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የድርሻቸውን እንደሚወጡ የገለጹት የማህበራዊ ሚዲያ አንቂዎቹ የሐሰት ትርክቶችን በማራገብ በህዝቦች መካከል ግጭት እንዲነሳ በሚያደርጉ አንቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። የሐሰተኛ መረጃ ስርጭትን ለመቆጣጠር ያስችላል የተባለ አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች ሁለተኛውን አጋማሽ በመጨረሻው ርዕስ ዘልቀናል። አሁን ወደ ቀዳሚው ዝግጅት ነው መወስዳችሁ። የበጎ ፈቃድ አገልግሎት ዘመቻን ይመለከታል። የሰላም ሚኒስቴር ያዘጋጀው ብሔራዊ የበጎ ፈቃድ የማህበረሰብ ፕሮግራም ትላንት በአዲስ አበባ የአፍሪካ ህብረት አዳራሽ ተካሂደዋል። በዝግጅቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አገርን ማገልገል ጀግንነት በመሆኑ ዜጎች የበጎ ፈቃድ አገልግሎት ከራስ ወዳድነት በጸዳ መልኩ አጠናክረው ሊቀጥሩ ይገባል ሲሉ ጥሪ አቅርበዋል ይለናል ሙክታር ጀማል ያጠናቀረው። አስር ሺህ በጎ ፈቃደኞች ይሳተፉበታል የተባለው ብሔራዊ የበጎ ፍቃድ ማህበረሰብ ፕሮግራም ማስጀመሪያ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የማህበረሰብ አገልግሎት በአርአያነት ላስተዋወቃቸው የበጎ ፍቃድ አምባሳደሮች እውቅና ሰጥተዋል። እውቅና የተሰጣቸው የበጎ ፍቃድ አምባሳደሮች ሲስተር ዘቢደር ዘውዴ፣ ኡስታዝ ያሲን ኑሩ፣ አርቲስት ቻቺ ታደሰ፣ ፓስተር ዮናታን አክሊሉ፣ ወይዘሮ ፊልሰን አብዱላሂ ና የመቄዶንያ አረጋውያን ማህበር መስራቹ ቢንያም በለጠ መሆናቸው ከመድረኩ ተገልጿል። አምባሳደሮቹ የእውቅና ምስክር ወረቀትና የበጎ ፍቃድ አምባሳደር ሪቫን ከጠቅላይ ሚኒስትር ስለ እውቅናው የተሰማቸውን ገልጸዋል። የበጎ ፍቃድ አምባሳደር ስባል ይህ ለእኔ ከፍተኛ ኃላፊነት ወስጃለሁ ከቀድሞ የበለጠም የኢትዮጵያን ሕዝብ አስተባብሬ ለፍቅር ለሰላም የተሰጠኝን ከፍተኛ ኃላፊነት ተቀብያለሁ። በጎነት ሰው ቢሆን ኖሮ ኢትዮጵያዊ የሚሆን ይመስለኝ ነበር። ድጉን እናቶቻችን በር ላይ ቁመው የሚያልፍ እንግዳን ስሞትልህ፣ አፈር ስሆን፣ እንዲ ቡና ቀምሰድ ከሚለው ደግነታችን ይጀምራል ሌሎቹ ጋር አብረን አንድ ማዕድ የተቋደስን እንደሆነ ቢሉን ስንከፍል ሼሪንግ ዝ ላቪንግ ተብሎ አብሮ ማዋጣት የግድ ነው። እኛ ጋ ነፃ ግብዣ፣ ነፃ አበርክቶ፣ ነፃ አስተዋጽኦ ኢትዮጵያዊነት ነው። በጎ ፈቃድ ማለት አንድ ሰው የራስን ጊዜና ሀብት ሰውቶ ሌላ ወንድምና እህቱን ሲያግዝ ነው ያሉት ጠቅላይ ሚኒስትር አብይ አህመድ፣ ለምታደርጉት መልካምነት ክፍያ አትጠብቁ ሲሉ ለወጣቶች መልእክት አስተላልፈዋል። አንድ ሰው የራሱን ጥጥር ቢያስተካክል ቁርሱን ሰርቶ ይበላል። በጎ ፍካት ሰራ አይባልም። አንድ ሰው በጎ ነገር አደረገ የሚባለው የራሱ ጊዜ፣ የራሱ ዕውቀት፣ የራሱ ሀብት ሰውቶ ሌላ ወንድሙን ወይም እህቱን ሲያግዝ ነው። በጎ የሚለው ቃል የሚሰራው ለሁለተኛ ወገን ነው ማለት ነው። በጎነት ራስ መንከባከብ ለራስ መልካም ነገር በማድረግ የሚታይ ሳይሆን ለሌሎች ጡፋ መስራት የሚገለጥ ነው። የሰላም ሚኒስቴር እንዳስታወቀው ከአንድ መቶ ሺህ በላይ ወጣቶች የበጎ ፍቃድ መርሃ ግብር ላይ ለመሳተፍ በሀገር አቀፍ ደረጃ የተመዘገቡ ሲሆን አስር ሺህ በጎ ፍቃደኞች በመጀመሪያው ዙር ተሳታፊ ይሆናሉ ተብሏል። በዚህ በመጀመሪያ ዙር የሚሳተፉ ወጣት በጎ ፍቃደኞች ለሁለት ወራት የተለያዩ የክህሎት ስልጠና ከተሰጣቸው በኋላ ከትውልድ ስፍራቸው ወደ ሌላ የሀገሪቷ ክፍሎች በመሄድ ለአንድ ዓመት የበጎ ፍቃድ አገልግሎት ላይ እንደሚሰማሩ የሰላም ሚኒስቴሯ ወይዘሮ ሙፍሪያት ካሚል ገልጸዋል። በቆይታችሁ ተጨባጭ የሆነ ስራ እንደምታገኙበት በራሳችሁ የምትተማመኑና በስራ ገበያ ውስጥ እቁ ተወዳዳሪና ተመራጭ እንድትሆኑ የሚያስችል ክህሎት የህይወት ዘመን መንድና የተለያዩ ተሞክሮች የምታገኝበት ይሆናል ስለሆነ ይህ ፕሮግራም በጎ ፈቃደኛ ወጣቶች ለራሳቸው፣ ለአካባቢያቸው እና ለማህበረሰባቸው እንዲሁም ለውድ ሀገራቸው ፋይዳ ያለው ተግባር ለመፈጸም እድሉን የሚያገኙበት ሀገራዊ አብሮነትን የማጠናከር የማህበራዊ ትስስርን የማሻሻልና ለምናስበው ሁለንተናዊ ሀገራዊ የሰላም ግንባታ የማይተካ ሚና መወጣትንና ጉልህ አስተዋጽኦ ማበርከትን ያለንን በዝግጅቱ ላይ የፌዴራል መንግስት ባለስልጣናት የክልሎች ርዕሰ መስተዳደሮችና የከተማ አስተዳደሮች የተገኙ ሲሆን ለብሔራዊ በጎ ፈቃድ አገልግሎት ስኬታማነት ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አስር ሺህ በጎ ፈቃደኞች ይሳት ሙክታር ጀማልን ለዚህኛውም ዘገባውን አመሰግናለሁ። አሁን በተከታዩ መጽሔት ርዕስ፣ የትንታኔ ርዕስ ደግሞ ወደ ሐዋሳ ነው የምንሻገረው። እየተቃረበ ያለው ሀገራዊ ምርጫ ከመካሄዱ በፊት ብሔራዊ መግባባት መፈጠር አለበት፤ ሐዋሳ ላይ እየተነጋገሩ ሶስት የተቃዋሚ ፓርቲዎች ያሰሙት ጥሪ ነው። አገሪቱ ገብታብታለች ላሉት የፖለቲካ አጣብቅኝም ቀዳሚው እርምጃ መሆን አለበት ነው ያሉት። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። በኢትዮጵያ እየተቃረብ ያለው አገራዊ ምርጫ ከመካሄዱ በፊት አገሪቱ ገብታበታለች ካሉት የፖለቲካ ቅርቃር ለማውጣት ነጻና ፍትሐዊ ምርጫ ከመካሄዱ ቀደም ብሎ ብሔራዊ መግባባት መፍጠር እንደሚገባ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮና የኢትዮጵያ ፌዴራላዊ አንድነት መድረክ ሊቀመንበር ፕሮፌሰር መረራ ጉድና ተናግሯል። ገዢው ፓርቲ በተለይ ጠቅላይ ሚኒስቴሩ ከምርጫ በፊት ብሔራዊ መግባባት የሚባለው ብሔራዊ ስምምነት ላይ እንዲያደርሱን በዚሁ መልእክታችን ማስተላለፍ እንፈልጋለን ከምርጫ በፊት ብሔራዊ መግባባት የሚባል ሁሉም ጫዋታ ለሁሉም ግልጽ በሆንበት ሁሉም እኩል በሚስተናገድበት መንገድ እንዲካሄድ እንፈልጋለን። ፕሮፌሰር መራራ በአዋሳ ከተማ በተዘጋጀው ህዝባዊ የውይይት መድረክ ላይ እንደተናገሩት በአሁኑ ወቅት በሀገሪቱ በሚገኙ የፖለቲካ ኃይሎች መካከል በስፋት እየታየ ነው ያሉት የፖለቲካ ፍጥጫ፣ የገዢው ፓርቲ መከፋፈልና የብልጣ ብልጦች ጨዋታ ያሉት በስልጣን ላይ ለመቆየት የሚፈልጉ አካላት ጥረት የፖለቲካ ቅርቃር ማሳያ ናቸው፣ ይህንን ለማስወገድ በፖለቲካ ኃይሎች መካከል ብሔራዊ መግባባት መፍጠር ያስፈልጋል ብሏል። አሁን ባለው ሁኔታ በገዢው ፓርቲ ውስጥም ሆነ በተቃዋሚ የፖለቲካ ኃይሎች መካከል የሚታየው ያልተገባ ያሉት ክፍፍልና ፍጥጫ አለፍ ስልም እርስ በርስ መጠላለፍ ሀገሪቱን አገሪቱን ወደማትወጣው የፖለቲካ ችግር ውስጥ እየከተታት መሆኑን ተናግሯል። ይህ አጣብቅኝ ቀላል ያልሆነ ሀገሪቷንም አደጋ ላይ ሊያደርስ የሚችል መከፋፈል አለ። ፖለቲካል ፖላራይዜሽን፣ የፖለቲካ ፍጥጫ። እዚህም የትም ቦታ የሚራወጡ ኃይሎች አሉ። በተለያየ መንገድ ይህ ፍጥጫ ገዢው ፓርቲ ከገዢው ፓርቲ ጋር፣ ተቃዋሚዎቹን እርስ በርሳቸው፣ ምናልባት የሌሎች እጆችን ገብቶበት በማይሆን መንገድ ክፍፍሉ ሰፍቷል። ያ ምንድን ነው የሚያመጣው? ምናልባት አጉል የሆነ የኢሕአፓና መኢሶን ዘመንን መልሶ ሊያመጣ ይችላል። ስለዚህ መታሰብ አለበት። ዲሞክራቲክ ኢትዮጵያ እንዳይፈጠር የሚደረገው በዛም ሁኔ በዚህ ሁላችንም ይዞ እንዳይጠፋ ይህም ችግር እንዳለ እንድትገነዘቡልን ይፈልጋለሁ። ሁላችንም ውድ የሆነ ዋጋ ያስከፍላል። ፕሮፌሰር መራራም ሀገሮች የፈረሱት በፖለቲካ ውስጥ ያሉ ኃይሎች በሚያሳዩት የስልጣን ጥማትና ሽኩቻ መሆኑን ጠቅሰው ሁሉንም ዋጋ የሚያስከፍል በመሆኑ የማስተካከያ እርምጃ መውሰድ እንደሚገባም ተናግሯል። ይሄ የሚመጣው ምርጫ ተስፋንም አደጋንም አዝሎ የሚመጣ ምርጫ ይመስለኛል። ራሳቸውንም ሀገሪቷን ህዝቦቿንም ወደ አልተፈለገና ማንንም ለመጥቀም የማትችል ኢትዮጵያ ልትፈጠር ትችላለች። በአዋሳ ከተማ በተካሄደው ህዝባዊ የውይይት መድረክ ላይ ንግግር ያሰሙት የስዳማ አርነት ንቅናቄ ሲያን ሊቀመንበር አቶ ዱካሌ ላምሶ ስዳማ ውሳኔ ህዝብ አካሂዶ ያረጋገጠው የክልልነት ጥያቄ መሰረታዊ እንዲካሄድና የታሰሩ የጥያቄው አራማጅ ወጣቶች እንዲፈቱ ጠይቀዋል። ህዝበ ውሳኔ ፍጹም ሰላማዊ ሆኖ በመጠናቀቁ አገርንም ዓለምንም አስደምመዋል። ውጤቱ በብሔራዊ ምርጫ ቦርድ በኩል አራት ወራት በፊት ኦፊሰላዊ ደብዳቤ ለደቡብ ምክር ቤት ሪፖርት የቀረበ ቢሆንም እስከ ዛሬ ድረስ የስልጣን ርክክብ አልተካሄደም። በህገ መንግስቱ መሰረት የስልጣን ርክክብ የማካሄድ ኃላፊነትና ሸክም የደቡብ ክልል ምክር ቤት ሆኖ ሳለ እስከ ዛሬ ድረስ ለምን ሊዘገኝ እንደቻለ የተገለጸ ነገር የለም። በዚህም የተነሳ ህዝቡ ከዳር እስከ ዳር ማጉረምረም ጀምረዋል። ለሁሉም ልክ አለውና በአፋጣኝ የስልጣን ርክክብ ካልተደረገ በስተቀር ሊከተል የሚችለውን አደጋ ከወዱ መገመት አይቻልም የአረና ትግራይ ለሉዓላውነትና ለዲሞክራሲ ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ በበኩላቸው ህዝቡ ጦርነት የተቀሰቀሰበት መሆኑን ጠቅሰው ሁሉም የፖለቲካ ፓርቲዎች ለአገር ህልውናና ለዜጎች ሰላም ቅድሚያ እንዲሰጡ ጥሪ አቅርበዋል ኢትዮጵያን የተፈናቀሉና ጉዳት የደረሰባቸው ቢሆንም ትግራይን ብቻ ተጠቂ በማድረግ ቀደም ሲል ከጦርነቱ ስጠቀሙ የቆዩና አሁንም ከዚሁ ማትረፍ የሚፈልጉ ቡድኖች ጦርነትና መገንጠልን እያወጁ ናቸው ብሏል ሁለት ነገሮች አሉ በትግራይ በቅርቡ እየተነሱ ያሉት ዘንድ ስለ ጦርነት ነው። ሌላኛው ደግሞ ስለመገንጠል የሚለውን ደግሞ በቅርቡ እንደገና ሰምተናል። እነዚህ ሁለቱ ለትግራይ ህዝብ የማይጠቅሙ ካሁን በፊትም ያልጠቀሙ ናቸው። ትግራይ ከኢትዮጵያ ተለይቶ የኖረበት ዘመን አይተንም ሰምተንም አናቅም። ጦርነት ግን በተደጋጋሚ በተደጋጋሚ ነው የተደረገው። ከሌላው እርስ በርሱ አጠቃላይ እርስ በረሳችን ብዙ ጦርነት የተደረገው፣ ከጦርነት አንድም ሰው ያተረፈ የለም። ጸረ ደርግ በተደረገ ጦርነትም ጭምር ከተከፈለው ዋጋ ሲታይ የትግራይ ህዝብ ከስራ በጣም ትልቅ ኪሳራን የደረሰበት። ስለዚህ አሁንም ጦርነት ሊፈልግ አይችልም፣ ህዝብ ጦርነት ሊፈልግ አይችልም በፍጹም። ካሁን በፊትም በጦርነቱ ያልተጎዱ ከጦርነቱ ያተረፉ ሰዎች ናቸው። ከአሁን በፊት ጦርነቱ ሲደረግ ለድል በቅተው እንደገና ራሳቸው ጨቋኝ አድርጎ የሾሙ ሰዎች ናቸው። ጦርነት አሁንም እየፈለጉ ያሉት ስለዚህ፣ ጦርነት ለህዝብ ሊጠቅም አይችልም። ከጦርነት አሁንም እናተርፋለን ብሎ ስለሚያስቡ ነው ወደ ጦርነት እንገባለን ብለው እንትን የሚሉት ፣ ስለዚህ ይህንን ተገቢ አይደለም፣ ሁላችንም በናዘ ይገባል። በሐዋሳ ከተማ በተካሄደው መድረክ ላይ የመድረክ አባል ድርጅት አመራሮች ገለጻ ያደረጉ ሲሆን ከተሳታፊዎች ጥያቄዎች ቀርበው በፖለቲከኞቹ መልስ ተሰጥቶባቸዋል። በኢትዮጵያ ሊካሄድ ወራት ለቀረው አገራዊ ምርጫ ከወዱ በተለያዩ የአገር አቀፍ ሰልፎች በመካሄድ ላይ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን እናመሰግናለሁ። አድማጮች አሁን በቀጥታ ወደ ሌላው ሳምንታዊ ክፍለ ጊዜ ልውሰዳችሁ። ጤና ነው ዝግጅቱ፣ አዘጋጅና አቅራቢ ሰሎሞን አባተ። ኮቪድ-19 ኮሮና ቫይረስ ለሩቅ ምስራቅ ለመካከለኛው ምስራቅና አሁን አሁን ደግሞ ለአውሮፓም የበረታ ስጋት እየሆነ ቀጥሏል። ቻይና ዛሬ ሰኞ ማለዳ ላይ ተጨመሩ ያለቻቸው 49 አዳዲስ ሕሙማን በሀገሪቱ ውስጥ ያለውን ታማሚ ወይም ተጋላጭ ቁጥር ከ77 ሺህ እንዲዘል አድርገውታል። ዛሬ ብቻ 150 ሰው በኮቪድ-19 ገባ። እስከተዘጋጀበት ጊዜ ድረስ የሞተው ሰው ቁጥር 2592 ደርሷል። ከቻይና ቀጥሎ እጅግ የበረታው ስጋት የተደቀነባት ደቡብ ኮሪያ ዛሬ ማለዳ ላይ ባወጣችው ሪፖርት 161 አዳዲስ ተጋላጮችን ጨምራ አጠቃላዩ የታማሚ ቁጥር 763 ነክቷል። የዛሬዎቹን ተጨማሪ ቁጥሮች ከማሳወቋም በፊት ፕሬዚደንቷ ሙንጄኢን ትናንት ባወጡት አዋጅ የሀገሪቱን የአደጋና የተጠንቀቅ ደረጃ እጅግ ከፍተኛ ወደ ሆነው ቀይ አንስተውታል። የኮሮና ቫይረስን ወረርሽኝ ለመቆጣጠር እስካስቻለ ማንኛውንም እስካሁን ያልተደረገና ያልታየም ሆነ ከባድ የሚባል እርምጃ ባለሥልጣናቱ እንዲወስዱ አዛዋል። ፕሬዚደንቱ ከቻይና ውጪ እስካሁን ከ119 ተጋልጧል፣ ከ10 በላይ ሰው ሞቷል። የኮሮና ቫይረስ የሰሞኑ መበራከት እያጨናነቃት ያለችው ጣሊያን አዲሲቱ የአውሮፓ ሥጋት ሆናለች። ቻይና ውስጥ ብቻ የተሞከረ የመቆጣጠሪያ የተባለ ዘዴም ተግባራዊ ለማድረግ የወሰነች ይመስላል። ጣሊያን ታላል በዓል ዝግጅቶች፣ የኳስ ግጥሚያዎች ተሰርዘዋል። የሚላኑን ላ ስካላን ጨምሮ ቲያትር ቤቶች ተዘግተዋል። ከሚላን አቅራቢያ የሰሜን ጣሊያን ከተሞች ሐምሳ ሺህ ነዋሪዎች ከየቤታቸው ባይወጡ እንደሚሻል ተነግሯቸዋል። ሱቆችና ትምህርት ቤቶችም አልተከፈቱም። የሰሜናዊቱ ሎምባርድ የአገረ ገዢ እንዳስታወቁት በግዛታቸው ውስጥ አንድ መቶ ዐሥር ሰው ለኮሮና ቫይረስ ተጋልጧል። በመላ ጣሊያን የተጋለጠው እኮ አንድ መቶ ሐምሳ ሰው ነው። ሰሜናዊዎቹ ሎምባርዲና ቬኔቶ ደግሞ በኢንዱስትሪ የካበቱት የጣሊያን ግዛቶች ናቸው። መንግስታቸው ይህንን ወረርሽኝ እንዴት ሊይዘው እንዳሰበ የተናገሩት ጠቅላይ ሚኒስትር ጁዜፔ ኮንቴ የጣሊያንን ጤና መጠበቅ የሚቻልባቸውን እጅግ የተመረጡ እርምጃዎች መውሰድ እንዲችል ለመንግስቱ ልዩ ስልጣን የሚሰጠው የአስቸኳይ ጊዜ አዋጅ መውጣቱን አስታውቀዋል። ትምህርት ቤቶች፣ ዩኒቨርሲቲዎች፣ ሲኒማ ቤቶች፣ ሚውዚየሞችና የመሳሰሉት ሰው በብዛት የሚገናኝባቸው አካባቢዎች ቢያንስ ለመጪው አንድ ሳምንት ጊዜ ዝግ እንዲሆኑ ትናንት ውሳኔ የተላለፈባቸውም እጅግ ተጋልጠዋል የተባሉት ሁለቱ ግዛቶች ናቸው። ምዕመኑም ቤተ ክርስቲያን እንዳይሄድ፣ የሴሪ አ ነገርም ለጊዜው ያቀልቡን የሰጠ የእግር ኳስ ደጋፊ እንዲረሳው ተነግሮታል ሁሉም ጤና ስንሆን ይደርሳል ተብሏል ቬኒስ ውስጥ ደግሞ በሁሉም አየር ጣቢያዎች በማንም ደራሽ መንገደኛ ላይ ምርመራዎች እየተካሄዱ ናቸው በጥብቅ ቬኒስ ውስጥ ሁለት አረጋውያን ለኮሮና ቫይረስ መጋለጣቸውንና ህክምና እየተከታተሉ መሆናቸውን የቬኔቶ አገረ ገዢ ሉካ ዛያ ተናግረዋል የግዛቲቱ ታዋቂ ካርኒቫሎች ሁሉ ተሰርዘዋል ታዋቂው የሚላን የሴቶች ፋሽን የንድፍና የቅድ ጠቢብ ጆርጆ አርማኒ አደባባይ ላይ አድርገዋለሁ ብሎ የነበረውን ትርኢት ወደ ቤት ውስጥ ሰብስቦታል። ላውራ ቪዮጂዮቲ ደግሞ መርሃ ግብሯን ከናካቴው ሰርዛለች። ይህ ክፉ ተውሳክ ለመሆኑ እንዴት ይሆን እግሩን ወደ ጣሊያን ያስገባው? የጤና ባለሥልጣናቱ ላይታች ቢማሰኑም እስካሁን ሊያገኙት አልቻሉም። ለማንኛውም ግን ከቻይና የሚነሳም ሆነ ወደ ቻይና ምንም አይነት በረራ ከጣሊያን አየርና ጣቢያ ታግዷል። ፋርስ ባሕረ ሰላጤ ሌሎቹ የስጋት ማዕከላት ሆነዋል። ኢራን ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር ስምንት መድረሱን ባለሥልጣናቱ አስታውቀዋል። ከቻይና ውጪ ይህንን ያህል ሰው ሲሞት ኢራን ትልቋ ነች። አሁን ኢራን ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር 43 መሆኑ መረጋገጡን የጤና ሚኒስቴሩ ቃል አቀባይ ኪያኑሽ ጃሃንፑር አስታውቀዋል። 785 ተጠርጣሪዎችን ይዛለች ኢራን። ባለፈው ሳምንት ውስጥ ኢራቅ፣ ኩዌትና ሳዑዲ አረቢያ ወደ ኢራን የሚያደርጓቸውን በረራዎች በአመዛኙ ሰርዘዋል። ሰለሞን አባተን ለጤና ፕሮግራሙ አመሰግናለሁ። አድማጮች፣ ዜና ነክ ይዘት የተላበሰውን የጤና ዝግጅት እናስቀድም እንጂ ዘወትር በየሳምንቱ በዚህ ሰዓት የሚቀርበው ስፖርት ዛሬም አለ። አዘጋጅና አቅራቢው ግርማቸው ከበደ ነው። ሌሎች ዘጋቢዎችንም አስተባብሯል። እንሆ ሰላም እንደምናመሻችሁ፣ የስፖርት ወዳጆች በዛሬው የስፖርት ዝግጅት የኢትዮጵያ ፕሪምየር ሊግ የመጀመሪያው ዙር የመጨረሻ ሳምንት ጨዋታዎች፣ ለካራቴ ስፖርት ትኩረት መሰጠት እንዳለበት መገለጹ፣ የደቡብ አሜሪካ የእግር ኳስ ኮንፌዴሬሽን እና የፊፋ ውዝግብ እንዲሁም የኮሮና ቫይረስ በጣሊያን እግር ኳስ ላይ ተጽዕኖ መፍጠሩ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኢትዮጵያ ፕሪምየር ሊግ የመጀመሪያ ዙር የመጨረሻ ጨዋታዎች ኢትዮጵያ ቡና ወሳኝ ድል አስመዝግቧል። በሊጉ የ9ኛ ሳምንት ጨዋታ ሲዳማ ቡናን አዲስ አበባ ላይ ካሸነፈ በኋላ ላለፉት አምስት ጨዋታዎች ከድል ርቆ የነበረው ኢትዮጵያ ቡና በ15ኛ ሳምንት ጨዋታው ወላይታ ድቻን አሸንፏል። ሶስት ለአንድ በተጠናቀቀው ግጥሚያ ወላይታ ድቻ በባየ ገዛህኝ ጎል ቀዳሚነቱን ሲወስድ፣ የአዲስ አበባ ቡድን በሀብታሙ ታደሰ፣ አቡበከር ነስሩና ውብሸት አለማየሁ በራሱ ላይ ባስቆጠሯቸው ጎሎች ድል አድርጓል። ከጎሎቹ በኋላ የቡና ተጫዋቾች በተወሰኑ ደጋፊዎች ጫና ውስጥ የነበረውን አሰልጣኙን ካሳዬ አራጌ በማቀፍና ስሙ ያረፈበትን ማሊያ ለተመልካች ከፍ አድርገው በማሳየት ለአሰልጣኙ ያላቸውን ድጋፍ አሳይተዋል። በጨዋታው በሁለቱ ቡድኖች የተወሰኑ ደጋፊዎች መካከል በተፈጠረ ግጭት 15 ደጋፊዎች ጉዳት ደርሶባቸው ሕክምና እንደተደረገላቸው የኢትዮጵያ ቡና የደጋፊዎች ማህበር አስታውቋል። በሊጉ ሁለተኛና ሶስተኛ ደረጃ ላይ የሚገኙት ፋሲል ከነማና መቀለ ሰባ እንደርታ ከሜዳቸው ውጪ ባደረጓቸው ጨዋታዎች ተሸንፈዋል። ሐዋሳ ከተማ ፋሲልን ሶስት ለሁለት ሲረታ ድሬዳዋ ከተማ ደግሞ የጨዋታ የመጨረሻ ደቂቃ ላይ በአስቆጠራት ጎል ሻምፒዮኑን መቀለን አንድ ለባዶ አሸንፏል። ተከታዮቹ በመሸነፋቸው የሊጉ መሪ ቅዱስ ጊዮርጊስ የዛሬውን ጨዋታ ባያደርግ እንኳን የመጀመሪያውን ዙር በመሪነት ማጠናቀቁን አረጋግጦ ነበር። ዛሬ የአዳማ ከተማን የገጠመው ቅዱስ ጊዮርጊስ ባዶ ለባዶ አቻ ተለያይቷል። በሌሎች ጨዋታዎች ሀዲያው ሆሳዕና ጅማ አባጅ ፋርን፣ ባህር ዳር ከተማ ስሁል ሽረን እንዲሁም ሲዳማ ቡና ሰበታ ከተማን በተመሳሳይ አንድ ለባዶ በሆነ ውጤት አሸንፈዋል። ወልዋሉ አዲግራት ዩኒቨርሲቲና ውልቄጤ ከተማ ሶስት ለሶስት አቻ ተለያይተዋል። ሊጉን ቅዱስ ጊዮርጊስ በ28 ነጥብ ይመራል። ፋሲል በ26፣ መቀለ ደግሞ በ25 ነጥቦች ይከተሉታል። ሀዲያው ሳና ድሬዳዋና ወልዋሎ ደግሞ ወራጅ ቀጠና ውስጥ ይገኛሉ። ለካራቴ ስፖርት የሚሰጠው መንግስታዊ ትኩረት አናሳ መሆን በዘርፉ እድገት ላይ ተጽዕኖ ማሳረፉ ተገለጸ። ኢትዮጵያ ውስጥ የሚገኙ የዘርፉ ባለሙያዎች ደሴ ከተማ ላይ ተሰብስበው ነበር። ስብሰባውን የደሴው ዘጋቢያችን መስፍን አድራጊ ተከታትሎታል። መሰረቱን ደሴ ላይ ያደረገው ኮክሱ ዳች ካራቴ ክለብ ከከተማ አስተዳደሩና ጃፓን ከሚገኘው ሹቱ ፌዴሬሽን የኢትዮጵያ ቅርንጫፍ ጋር በመሆን የጋራ ምክክርና የስልጠና መድረክ በደሴ ከተማ አዘጋጅተው ነበር። በኢትዮጵያ ብሔራዊ ቡድን ውስጥ በተጫዋችነትና በአሰልጣኝነት መሳተፋቸውን የሚገልጹ ታጠቀ ሰፋ በዘርፉ የጠለቀ እውቀትና ብቃት ያላቸው ጃፓን፣ ኮሪያ፣ ቻይና ና ሌሎች የሩቅ ምስራቅ ሀገራት በስነ ምግባር የታነጸ ለእድገትና ለብልጽግና የሚተጋ ብቁ የልማት አርበኛ ህዝብ የፈጠሩት በካራቴ ስፖርት ነው ይላሉ። ይህ ስፖርት ከቅርብ ዓመታት ወዲህ በሀገራችን ቢዘወተርም በተለይ ስፖርቱ ያገባኛል በሚለው አካል ዘንድ ትኩረት አልተሰጠውም። ያም ሆኖ ያለበቂ ስልጠና ድጋፍና በራስ ተነሳሽነት በሚደረግ ዝግጅት በአህጉሪቱ በተደረጉ ውድድሮች ተስፋ ሰጭ ጅምሮች ተስተውለዋል። ብሔራዊ ቡድናችን ያው የደረጃ ውጤት አስመዝግቧል። ያው ሜዳሊያም ለምን ከተሳተፍን አሁን ስጥፍን መጀመሪያ ጊዜ ተሳታፊ ነበርኩኝ። አሁን ላይ አስራ ሁለተኛው ነው ደረስ አራት ዓመት አንድ ጊዜ የሚደረገው ስለዚህ ከዛ አኳያ ገናንን አው ግን እየደረስን ነው እያምናለሁ። ቀደም ብሎ ስፖርቱን ከጀመሩ አገራት ጋር በመወዳደር ና በደረጃ ሰንጠረጅ እስከ መግባት ተደርሷል። ይህን ጅምር በስልጠና ና በበጀት ከመደገፍ አንስቶ ክለቦች ውድድር እንዲያደርጉ ምቹ ሁኔታ በመዘርጋት መንግስታዊ መዋቅሩ ኃላፊነት አለበት ይላሉ። የስልጠናና የምክክር መድረኩ አዘጋጅ ደሴ ከተማ ተወካይ ሰለሞን ክፍሌ ስልጠናው ስፖርቱን ከማዘመን ባለፈ አገራዊ አጀንዳም ነበረው ይላል። ኢትዮጵያ ውስጥ የተለያዩ ግጭቶች አለመረጋጋት አለና እኛ ካራቴ ባለሙያዎች ለምን በአንድነት ተሰብስበን በአንድ ላይ የካራቴ ስፖርትን እየሰራ ሰላምን፣ ፍቅርን ለምን ለህብረተሰባችን አንሰብክም? ይህን በማድረግ ብቻ አስተዋጽኦ የምናደርገው ነገር አለ በማለት ይህን አዘጋጀን። ከየካቲት 11 እስከ 14 በዘለቀው የስልጠናና የምክክር መድረክ ከሀገሪቱ የተለያዩ አካባቢዎች የመጡ 148 የካራቴ ባለሙያዎች በብሔራዊ ቡድን ደረጃ ኢትዮጵያን የወከሉ ተወዳዳሪዎችና ሌሎች ተሳታፊዎች ተገኝተዋል። በቆይታቸውም በውድድርና ማወዳደር፣ በመማርና ማስተማር ስልት፣ በስነ ልቦና፣ በመከላከልና ማጥቃት ስልት ግንዛቤ እንዲያገኙ መደረጉ ታውቋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው አመሰግናለሁ። ውዝግብ የማያጣው ፊፋ በደቡብ አሜሪካ የእግር ኳስ ኮንፌዴሬሽን ኮንሜቦል ተወቅሷል። የደቡብ አሜሪካ የእግር ኳስ ኮንፌዴሬሽን ፕሬዝዳንት አሌሃንድሮ ዶሚኒጌዝ የዓለም አቀፉን የእግር ኳስ ለሚያስተዳድረው ፊፋ ፕሬዝዳንት ጂያን ኢንፋንቲኖ ደብዳቤ ጽፈዋል። ፊፋንም አግላይ ሲሉ ከሰውታል። ዶሚኒጌዝ ፊፋ የምክር ቤቱን ስብሰባ ከፓራጓይ ወደ ስዊዘርላንድ ማዘዋወሩ አልተዋጠላቸውም። ፓራጓይ ሩቅ በመሆኗ በሚል የስብሰባውን ቦታን መቀየሩንም ፊፋን በታሪኩ ሲያቀነቅነው ከኖረው የዓለም አዳላት መርህ ጋር የሚጋጭ ነው ብለውታል የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ወደ ስልጣን ከመጡ በኋላ ከዋና መስሪያ ቤቱ መቀመጫ ዙሪክ በተጨማሪ በባህሬን ሞስኮ ኪጋሊ ኮልካታ ቦጎታ ፓሪስ ሚያሚ እና ሻንጋይ የፊፋ የምክር ቤት ስብሰባዎች ተካሂደዋል የፊፋ ዋና ጸሐፊ ፋትማ ሳሙራ ስብሰባው ከፓራጓይ ወደ ስዊዘርላንድ መስፋፋትና ከፍተኛ ውጪ ጋር አገናኝተውታል የኮንሜቦሉ ፕሬዝዳንት ግን በኮሮና ቫይረስ የተጠቃሰው በደቡብ አሜሪካ በተለይም በፓራጓይ እስካሁን አለመገኘቱን እንዲሁም ከዚህ በፊት ስብሰባዎች የተካሄዱባቸውን ቦታዎች ርቀት ገልጸው የፊፋን ምክንያት አልተቀበሉትም። የፊፋውን ፕሬዝዳንት ጂያን ኢንፋንቲኖንም ስልጣናቸውን ያለ አግባብ ተጠቅመዋል ሲሉ ወቅሰዋቸዋል። የጣሊያን እግር ኳስ ፌዴሬሽን በሀገሪቱ የሚደረጉ ጨዋታዎች በዝግስታዴም ያለ ተመልካች እንዲካሄዱ መንግስትን ሊጠይቅ ነው። የዓለም የጤና ቀውስ የሆነው የኮሮና ቫይረስ በጣሊያን መስፋፋቱን ተከትሎ በሳምንቱ መጨረሻ መደረግ ከነበረባቸው የጣሊያን ሊግ የሴሪያ ጨዋታዎች አራቱ ለሌላ ጊዜ ተላልፈዋል። እስከ ዛሬ ሰኞ እኩለ ቀን ድረስም የኮሮና ቫይረስ በጣሊያን አምስት ሰዎችን ሲገድል 219 ሰዎች ደግሞ በቫይረሱ ተጠቅተዋል። ከእነዚህ መካከል 167ቱ የሚገኙት በሎምባርዲ ግዛት ነው። ሁለቱ ታላላቅ የጣሊያን ክለቦች ኢንተር እና ኤሲ ሚላን የሚገኙትም በዚሁ የሎምባርዲ ግዛት ዋና ከተማ ሚላን ነው። በሜዳው ጨዋታውን ማድረግ የነበረበት ኢንተር ሚላንም ግጥሚያውን ሳያካሂድ ቀርቷል። የቀጣይ ሳምንታት ጨዋታዎች በዝግ ስታዲየሞች ያለ ተመልካች እንዲደረጉም የእግር ኳስ ፌዴሬሽኑ የሀገሪቱን መንግስት ይጠይቃል ተብሎ ይጠበቃል። ወቅቱ የጨዋታዎች መደራረብና በክረምት በሚካሄደው የአውሮፓ ዋንጫ ምክንያት ሊጉ ከግንቦት 16 ቀን 2012 ዓ ም በፊት መጠናቀቂያ ያለበት መሆኑ በርካታ ጨዋታዎች ለሌላ ጊዜ ከሚተላለፉ ይልቅ ያለ ተመልካች እንዲካሄዱ አስገዳጅ ምክንያቶች ናቸው ተብሏል። ቢያንስ እስከ ሳምንቱ መጨረሻ ድረስ የሚካሄዱት የሊግ ጨዋታዎች በዝግ ስታዲየም ያለ ተመልካች ሊካሄዱ ይችላሉ። ሆኖም በኮሮና ቫይረስ ምክንያት ተጽዕኖ ውስጥ የገቡት የሊጉ ግጥሚያዎች ብቻ አይደሉም። በዩሮፓ ሊግ የጥሎ ማለፍ ዙር የመልስ ጨዋታ ኢንተር ሚላን ከሉዶጎሬትስ ጋር የሚያደርጉት ጨዋታም በዝግ ስታዲየም ሊካሄድ ይችላል። የአውሮፓ እግር ኳስ ማህበርም ጉዳዩን እያጤነው እንደሆነ አስታውቋል። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። የስፖርት አዘጋጁን ግርማቸው ከበደንና የዛሬውን ተባባሪውን መስፍን አድራጌን የማመሰግናለሁ። አድማጮች፣ ለምሽቱ ያዝነውንም በዚሁ መቋጨታችን ነው። ያስተናግድ ኳቸው አሉላ ከበደ ከአቀናባሪ የብርሃን ኃይሉና ከምሽቱ ዋና አዘጋጅ ትዝታ በላቸውና ከተቀሩ ባልደረቦች ጋር በዚህ በመጀመረው ዜማ በዳዊት ሰንበታ ግሩም የትዝታ ስልት ልሰናበት። ደናደሩ ትግርኛ ይከተላል።